ጥያቄ 23 እንግዳው ለጋባዡ የሚያደርግለት ዱዓ ምንድነው? መልስ፣ አላሁመ ባሪክ ለሁም ፊ ማ ረዘቅተሁም ወአግፊር ለሁም ወርሐምሁም። ትርጉሙም አላህ ሆይ በሰጣሃቸው ነገር በረካ አደርግላቸው፣ ይቅር በላቸው፣ እዘንላቸውም ማለት ነው። ሙስሊም ዘግበውታል።